ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 23 2015 ዓ.ም ነው። ለምሽቱ ካሰናዳናቸው ጉዳዮች መካከል በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በሜሪላንድ ግዛት የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የአማርኛ ቋንቋን ለተማሪዎች ለመስጠት ተዘጋጅተዋል። ቀደም ብለን የሰማናቸው ጃን ጋሪክ የተባሉትን የትምህርት ቤቱን ርዕሰ መምህር ነው። ሙሉ ጉዳዩ በምሽቱ ይቀርባል። የባህር ዳር የታንኳ ቀዘፈ ውድድርን የተቆጣጠሩትን እህትማማቾች የሚመለከተው ዘገባ እንዲሁም ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚ መሰናዱ እንሻገር። ኢትዮጵያውያንና ትውልድ ኢትዮጵያውያን በብዛት ከሚኖሩባቸው የዩናይትድ ስቴትስ ግዛቶች መካከል አንዱ የሜሪላንድ ግዛት ነው። በዚህ ግዛት ውስጥ የሚገኝ ኖርዝውድ የተሰኘ ሁለተኛ ደረጃ ትምህርት ቤት በቅርቡ የአማርኛ ቋንቋ ለተማሪዎች መስጠት እንደሚጀምር አስታውቋል። ምንም እንኳን በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት የአማርኛና የግዕዝ ቋንቋዎች መሰጠት ላይ ቢገኙም በሁለተኛ ደረጃ ደረጃ ግን ሲሰጥ ይሄ የመጀመሪያ ይሆናል። የደንገረመው የትምህርት ቤቱን አስተዳደርና ኃላፊዎች አነጋግራ ተከታዩን አሰናድታለች። በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ጊዜያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200 ሺ የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው። አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሰራ የታዘብኩት ልጆቹ እዚህ የተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ። ነገር ግን አማርኛ አይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታየሽ፣ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሀሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው የጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው። የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝ ውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪክሳ አማዶር ይገልጻሉ። በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዝኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ ተቀባሪ እንዲሆኑ ስንል ነው ይህንን ትምህርት የጀመር ነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ይህንኑ ነው። ለተማሪዎቹ ያንን ማቅለል በአሁን ሰዓት ለቀጣይ ዓመት ተጨማሪ የአማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ። ቅድም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት። እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል፣ ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይህ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዥ ቤተሰብ ች የመጡበትን ሀገር ሄጃ ያለው የዘራረግ ይነጠናለሁ እንዲሉ ማበረታታት እንሻለን። ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን። የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ፣ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ፣ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ። በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በሞንት ጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ፣ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ። ምክንያቱም በሜሪላንድ እና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ። ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጭ ለሆኑ ለሁለተኛ ደረጃ እና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸውን ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው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 በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው። ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁ ደግሞ ጋቢና ቪኦኤ ዝግጅቶቻችን ይቀጥላሉ። በየአመቱ የባህር ዳር ከተማ በጣና ሐይቅ ላይ ልዩ የጀርባ ትርኢትና የታንኳ ቀዘፋ ውድድር ታከናውናለች። ዘንድሮ ታዲያ ለየት ባለ ሁኔታ ሴት ተወዳዳሪዎች ብቅ ማለታቸው ለተመልካች አዲስ ነገርን ፈጥሯል። በታንኳ ቀዘፈ ውድድር የተሳተፉት ከአራት የቤተሰብ አባላት ውስጥ ሶስት እህትማማቾች ሲሆኑ አንደኛ ሶስተኛና አራተኛ ሆነው ውድድራቸውን አጠናቀዋል። ባልደረባችን አስቴር ምስጋናው ሶስቱን እህትማማች ተወዳዳሪዎች አነጋግራለች። በመቀጠል ዝግጅቱ ይቀርባል። በየዓመቱ ጥር ወር ላይ ጥርም በባህር ዳር የተሰኘ መርሃ ግብር በባህር ዳር ከተማ ይካሄዳል። በዚህ መርሃ ግብር ጥምቀትን ከማክበር ባለፈ በባህር ዳር ጎዳናዎች ላይ በብስክሌት ሽር ማለት እንዲሁም የጀልባ ትርኢትና የታንኳ ቀዘፋ ውድድር በጣና ሐይቅ ላይ ይካሄዳል። ይህ መርሃ ግብር መካሄድ ከጀመረ ስድስት ዓመታትን አስቆጥሯል። በጣና ሐይቅ ላይ እየተካሄደ ያለው የጀልባ ትርኢትና የታንኳ ቀዘፋ ውድድር ከአመት ዓመት የተሳታፊውና የተመልካቹ ቁጥር እየጨመረ መምጣቱ የሚናገሩት አዘጋጆቹ በዘንድሮ ውድድር ስልሳ ጀልባዎችና ሰባት ታንኳዎች ተሳትፈዋል ብለዋል። የዘንድሮ ውድድር በወንዶችና በሴቶች ምድብም የተካሄደ ነበር። በጣና ሐይቅ ላይ ያለችውና ከባህር ዳር ከተማ በጀልባ ሀያ ደቂቃ በመጓዝ በምትገኘው ደብረ ማርያም ገዳም የመጡት አራት የቤተሰብ አባላት በሴቶች በታንኳ ቀዘፋ ውድድር ተሳትፈዋል። በዚህ የታንኳ ቀዘፋ ሁለቱ እህትማማቾች ገነት ተበጀና ዘርፌ ተበጀ አንደኛና ሶስተኛ ሆነው ሲወጡ፣ ሌላዋ ያጎታቸው ሚስት አበባ ጀንበር ሁለተኛ ሆና ጨርሳለች። ከሶስቱ እህትማማቾቹ አንዷ የሆነችውና በውድድሩ የተሳተፈችው የዝና ተበጀ የታንኳ ቀዘፋን ከአሳ አጥማጁ አባታቸው እንደተማሩት ትናገራለች። ታንኳ ልማመር ነበረ ማንም ያለማመድ ፋዛ አባቴ ጋር አባታችን በዚያውም እንለማመር ነበረ እና ጥምቀት ሲሆን ራሱ በልጅነታችንም ታንኳ ሰርተን ጀልባ ጀልባው ጋር በታንኳ ነበር ነበር ተነስተን ዛሬ ለውድድር አጎታችን ያመጣን ውድድር አለ ብሎ ሴት ሲባል ውድድሩ እንደት ነበር? በጣም ደስ ይላል። በቃ የዛሬ የተለየ ነው። ደስ የሚል ነበረ። ልዩ የሚያደርገው ዘንድሮ ነው የጀመራችሁት? እና በውድድሩ ምን ውጤት አመጣችሁ? ደስ የሚል ውጤት ነው። በቃ ከአንዱስ ከአራት ወጠናል። እኔ ችግር ነው ከርሞ አንደኛ እወጣለሁ ብዬ አስባለሁ። ግን አልከበዳችሁ ይሄ ፍጥነቱ ምና ዛች እንግዲህ ካለች ሴቶች ስትመቱም ከደብረ ማርያም በታንኳ ከደብረ ማርያም አንስተን ጥንካሬ ለስፖርት እንደሆነ ለሴቶች ደግሞ ማበረታቻ ነው፣ ለወደፊት ይወዳደራሉ። ከፍተኛ ቱሪዝም ኢትዮጵያን ለማስተዋወቅ ሴቶች አቅም እንዳላቸው፣ ባህር ዳር ባህር ዳር በተለይ የባህር ዳር ልጆች አቅም እንዳለ ለዓለም ራሱ ማስተዋወቅ ይችላል። በውድድሩ በአንደኝነት ያጠናቀቀችው የገንዘብና የምስክር ወረቀት ሽልማት ያገኘችው ገነት ተበጀ በማሸነፏ የተሰማትን ስሜት እንዲህ ስትል ገልጽ ገነት ምን ተሰማሽ ስሜት? በወንዶች ውድድር ደግሞ ታምሮ አካልነህ አንደኛ ደረጃን ይዞ ሲያጠናቅቅ ኑርልኝ ጌትነትና ጌታቸው ውበቴ ተከታትለው ገብተዋል። የባህርዳር ከተማ አስተዳደር የኢንዱስትሪ እና የኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ ባህርዳር ከተማን የቱሪስት ከተማ ለማድረግ በርትተው የሚሰሩ ወጣቶችን አመስግነው ባህርዳርን ዓለም አቀፍ የቱሪስት ከተማ ለማድረግ እንደሚሰሩ ተናግረዋል። የቱሪዝም ከተማ እንድትሆን በርትታችሁ ለሰራችሁ ሰው ወዳድና እንግዳ አፋሪ ለሆነው ህዝባችን፣ ወጣቶች፣ ሴቶች፣ ሌላው ማህበረሰብ ምስጋና ማቅረብ እፈልጋለሁ። አመስግኑልኝ። በሌሎች ፕሮግራምም የሚቀጥል ይሆናል። ጥርን በሙሉ ጥርን በባህር ዳር ሀገር አቀፍ በባህር ዳር ከተማ በምስጉን ትራፊክ ፖሊስነት የሚታወቀው ያለዋጅሬ በዚህ የታንኳ ቀዘፋ ውድድር ልዩ ተወዳዳሪ ሆኖ የቀረበ ሲሆን የመርሃ ግብሩ ልዩ ተሸላሚም ነበር። ለአሜሪካ ድምጽ፣ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ለቀጣዩ መሰናዶው ከሰሞነኛው የሀገር አቀፍ ፈተና ጋር ያቆይናል። በኢትዮጵያ በ አስራ ሁለተኛ ክፍል መልቀቂያ ፈተና የታየው ዝቅተኛ ውጤት መንስኤው መጠናት እንዳለበት ምሁራን እየተናገሩ ይገኛሉ። የተማሪዎቹ መውደቅ በትምህርት ስርዓቱ ለረጅም ጊዜ ሲጠራቀሙ የመጡ ብልሹ አሰራሮች ውጤት ነው ያሉት ምሁራኑ መንስኤዎቹ በዝርዝር መታየት እንዳለባቸው አሳስበዋል። ትምህርት ሚኒስቴር በወሰደው እርምጃ ዙሪያም የተለያዩ አስተያየቶችን እየሰጡ ይገኛሉ። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነገረናል። አዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ በብሔራዊ ፈተናው ለተማሪዎቹ በብዛት መውደቅ በትምህርት ስርዓቱ ውስጥ ያሉት ተዋናዮች ተጠያቂዎች ናቸው ይላሉ። ዋናው ራሱ መንግስት ነው። ያ እንግዲህ የትምህርት ፖሊሲንም ጨምሮ በየደረጃ ያሉ የመንግስት ኃላፊዎች እና ቢሮዎች አሉ ይህን የሚያስፈጽሙ ከመቀጠል ከፌደራል ጀምሮ በተዋረድ የሚወርድ በክልል ትምህርት ቢሮ፣ በወረዳ ጽህፈት ቤት ብለን እስከ ትምህርት ቤት ድረስ እንወርዳለን። ትምህርት ቤት ላይ ነው ቀጥተኛ ጉዳይ መመለከታቸው እንግዲህ መምህራንና የትምህርት ቤት አመራሮች ይኖራሉ። ከዛ በተጨማሪ ተማሪዎችና ወላጆች ይኖራሉ። እነኚህ እንግዲህ ሁሉም አሁን ለመጣው ውጤት ተጠያቂ ናቸው፣ በየደረጃው ማለት ነው። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን ባለፉት ሶስት አስርት ዓመታት ለትምህርት ሽፋን የተሰጠውን ትኩረት ያህል ለጥራት ባለመሰጠቱ ይህ ውጤት መምጣቱን ይናገራሉ። እውነት ለመናገር በከፍተኛ ደረጃ የትምህርት ተደራሽነትን የማትኮር ጉዳይ ነበር እና ይሄ በጣም ጥሩ ነው። ትምህርት ተደራሽ ሆኗል። ከዚህ ጋር ተያይዞ እንግዲህ ሊኖር የሚችል ክፍተት አለ። የጥራት ጉዳይ አለ። የመምህራን ጥረት አለ። የስልጠና ጉዳይ አለ። ከዚህ ጋር ተያይዞ ደግሞ እንዲሁም ልክ መምህራንንም ከፖለቲካው ጋር አገናኝቶ አንድም የፖለቲካው ሂደት ተሳታፊ እንዲሆኑ በቀጥታ የሚሆን በተዘዋዋሪ የማስገደድ ነገር አለ። እዛ ደግሞ ፖለቲካ ውስጥ ደግሞ የማይሳተፉ እና ክሪቲካል ሲሆኑ በሀገሪቱ ስርዓት ላይ እጅግ ደግሞ በተለይ ደግሞ በትምህርት ጥራት ላይ አስመልክቶ ጥራት ላይ እናስኩር የሚል ክርክር በሚነሳበት ጊዜ በከፍተኛ ደረጃ ጫናዎች አሉ፣ ማሳደዶች አሉ፣ ማንገላታቶች አሉ። ይሄ ሁሉ ተደምሮ መጨረሻ ላይ እዚህ ደረጃ ደረሰ ማለት ነው። ይህ ዝቅተኛ ውጤት በትምህርት ቤቶች ያሉ የተለያዩ ችግሮች ተደምረው የፈጠሩት እንደሆነ የገለጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህሩ ዶክተር ከበደ ገነቲ ናቸው። ትምህርት ቤቶች ከግባ ተኳያ በምናይበት ጊዜ ቤተ መጽሐፍት ተደለለባቸው ለሌለባቸው፣ የመምህራን ብቃትና ተነሳሽነት ጥያቄ ውስጥ ያለበት ላቦራቶሪ፣ ስርዓተ ትምህርት የተማሪ ለየመማሪ ያለውም ዝግጁነት እንደዚህም ደግሞ የተረጋጋ የመማር ማስተማር ስርዓት የለም። በፖለቲካ ነው የምናጠው ትምህርት ቤት ብዙ ጊዜ የፖለቲካ ገበያ ማራገፊያ ነው የሚሆነው። ስለዚህ ሁሉ ለመማር የሚያስፈልጉ መሰረተ ልማቶች ተሟልቶ አልተገኙም። ከኢደ ተኳያ ደግሞ ተማሪ ተኮር የሆነ ትምህርት መማር ማስተማር ስርዓት የተማሪ ምዘና ስርዓቱ ራሱ በጥልቅ ለዚህ ክፍተት የሚዳርግና ጽንሰ ሀሳብ ላይ ብቻ እንጂ ፕራክቲስ ተኮር ያልሆነ እና ትምህርት ቤቶቻችን ደግሞ ስራቸውን በአግባቡ አይተው ለይተው ጠንካርና ደካማ ጎን ለይተው እየሞሉ አለመሄዳቸውን ያሳያል። ወደ ዩኒቨርሲቲ የሚገቡት በሀገር አቀፍ ፈተና ቀናው 50ና ከ50 በመቶ በላይ ውጤት ያመጡት 29,909 ተማሪዎች ብቻ መሆናቸውን ትምህርት ሚኒስቴር ገልጿል። በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ተብለዋል። ዶክተር ደጀኔ ንጉሴ የዚህን እርምጃ ጠንካራና ደካማ ጎን ያብራራሉ። ከዚህ በፊት እንግዲህ እንደዚሁ አይነቶቹ ነበሩ። ወጥቶ ወደ ለማህበረሰቡ አገልግሎት እንሰጣለን ተብሎ ወደ ገበያው ሲለቀቁ የነበሩት እና አሁን በተለያየ መስክ በሀገራችን የምናያቸው የምንሰማቸው በጣም የተበላሹ አሰራሮች የዚሁ ውጤት ነው የሚሆነው። አንድ ሰው በራሱ ተምረው በራሱ ጥረት አግኝቶ የማያልፍ ከሆነ ኩረጃ አንዱ የኮራፕሽን መገለጫ ነው። ታች አሁን በየቦታ የምናያቸው የምንሰማቸው በጣም ግድፈት ያለባቸው አሰራሮች፣ ሕዝቡን ያማረሩ አሰራሮች የዚሁ አይነት ጄኔሬሽን አሰራር ውጤት መሆኑን ያሳያል እና ይህንን በተወሰነ መልኩም ቢሆን ለማስቀረት መቻሉ ጥሩ አድርጌ እወስዳለሁ። ሆነ አሁኑን እርምጃ ማለት ነው። እንደ ጉለት ብዬ የማስበው ይሄ የተጀመረው እርምጃ ከጭንቅላት ላይ መጀመር ነው የሆነው። ታች ተማሪዎች ከቅድመ አንደኛ ጀምረው እስከ አስራ ሁለተኛ ክፍል ድረስ ያለፉባቸው የትምህርት ሂደቶች አሉ። እነኛ ሂደት ላይ መወሰድ የነበረበት ጥንቃቄ አልተወሰደም። ተማሪው በዛ የተበላሸው ሂደት ውስጥ አልፈው እዚህ መጨረሻ ላይ ከደረሱ በኋላ አንገት መያዝ ነው የሆነው እና አንደኛ ብክነት ነው። ብክነትን ያስከትላል። ይህ ሁሉ እንግዲህ የሰው ኃይል ወደ ሌላ ነገር ላይ ተሰማርቶ ቢሆን መጀመሪያውኑ ማለፍ የማይችል መጣል አልነበረበትም። ሌላው ስራ አጥነት እና ወንጀልን ሊያበራክት ይችላል። ያም እንደ መጥፎ ጎኑ ወስዳለሁ። ሌላው ደግሞ እንትን እንግዲህ በሂደትም የባለሙያ እጥረትም ሊኖር ይችላል ገቢያው ላይ። ዶክተር ጌታቸው ጥላሁን በበኩላቸው የትምህርት ሚኒስቴር እርምጃን ተገቢነት ያመለክታሉ። በየትኛውም የትምህርት ስርዓት ውስጥ ይሄ እንዲህ አይነት ነገር ከገጠመ በጣም እንደው ምለ ተጋሸበ አሁን እንደምናየው አይነት ነገር ከሆነ ያለው አማራጭ የትምህርት ሚኒስቴር የያዘው አቋም ነው። እነዛ ስታንዳርዱን አሟልተው የገቡቱ እዛው ደረጃ ይሄዳሉ። መዛኛዎቹም እኮ አይ ቲንክ ቶታሊ የመጣል ጉዳይ አይደለም። የማብቃት ስራ ነው የሚሰራባቸው እና በማብቃቱ ስራ ውስጥ አልፈው እንግዲህ እንዲያልፉ እና እድሉን እንዲያገኙ የሚደረግበት አግባብ ይሆናል ነው ብዬ ነው የምንረዳው እንጂ ቶታሊ ከሲስተም ተወጣላቸው አይነት ነገር እያልተረዳሁትም። መሆኑም ያለበት ደግሞ እንደዛ ነው። ምሁራኑ ከዚህ ችግር የመውጫ መንገድ ያሏቸውንም ሀሳቦች ሰንዝረዋል። ዶክተር ከበደ ሁሉንም አካላት የሚያስማማ አካሄድ መከተል አስፈላጊ እንደሆነ ይገልጻሉ። አንደኛ ሙሉ ጥናት ይደረግ። እቺ ውጤት አንድ ነገር ብቻ ናት። ለምንድን ነው ይሄን የሆነ ነው የምል፣ ሙሉ ግምገማ ከተለያየ ዩኒቨርሲቲ ባለሙያ ሞቢላይዝ ተደርጎ ይሄ ነገር እስኪ ይጠናል። ለፖሊሲ ማቅጣጫ ይሆናልና ይሄንን እንዴት እንፈታለን? አሁን ያጋጠመንን ችግር እንዴት ልንፈታው እንችላለን? የምል አገራዊ የሆነ የከፍተኛ ትምህርት አፈጻጸም እንዴት ልናመጣ እንችላለን? የምለው ስትራቴጂያዊ ቅድ በግልጽ ችግሮችን የለየ የመፍትያ አቅጣጫዎችን ያሳየ ስትራቴጂያዊ ውቅር ተዘጋጅቶ ከባለድርሻ አካላት ጋር መግባባት መደረስ መቻል አለበት። የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ ማድረጉ የሚታወስ ነው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በመቀጠል ደግሞ ወደ ቴክኖሎጂው ዓለም እናቀናና ስለ ባሕር ውስጥ ድሮኖች እነግራቸዋለን። የጂኒያ ዲያሎትን ዘገባ እንደሚከተለው አስተናርተነዋል። ጄሲዩስ ሮቦቲክስ የተሰኘው በሳክራሜንቶ ካሊፎርኒያ የሚገኝ በከፍተኛ ሁለተኛ ደረጃ ተማሪዎች የተቋቋመ የሮቦቲክስ ቡድን ሰዎች በርቀት የሚቆጣጠሯቸውን ተሽከርካሪዎች ከአስር ዓመት በላይ የንድፍ ስራቸውን ሲሠራ ቆይተዋል። ቻርሊ ዲያዝ የዚህ ቡድን አባል ነው። እኒህን ቆንጥጠው ለመያዝ የሚያስችሉ ክፍሎች ንድፍ የሠራ ነው። ካሜራዎቹንና እንደ ሁኔታው ቅርጹ ሊቀያየር የሚችለውን ተንሳፋፊ ሥርዓት ያበለጽግነውም እኛ ነን ያለው ቻርሊ። ጀስዩት ሮቦቲክስ በውኃ ውስጥ የሚሠራ ድሮን ሎንግ ቢች ካሊፎርኒያ ውስጥ በተደረገ ውድድር ላይ ለሕዝብ እይታ አቅርበዋል። ማናቲ የሚል ስያሜ የተሰጠው ድሮን የሰጠሙ መርከቦችን ቅሪት ለማመላከት የአካባቢ ጥበቃ ሥራዎችን ለመደገፍ እንደሚያግዝ ተነግሮለታል። ቻርል ዲያዝ በድጋሚ እኛው በውቅ የሰራ ነው። ድሮውን የሰው ሰራሽ ልህቀት አሳሽ ስርዓት አለው። ከስር የተያያዘው መቆንጠጫ የውሃ ውስጥ የአረም ደለልን ዳግም ለመመለስ እንገለገልበታለን ያለው በቅርቡ በርቀት የሚቆጣጠሩት ተሽከርካሪ አማካኝነት በ1915 የአውሮፓውያኑ ዘመን በአንታርክቲክ የሰጠመችውን ኢንዱራንስ የተሰኘች መርከብ ቅሪት ለማግኘት ተችሏል። ይህ ጥረት የፈጀው ወጪ ወደ 10 ሚሊዮን ዶላር ይገመታል። ከርቀት የሚቆጣጠሯቸው ተሽከርካሪዎች ጉዳይ በዘርፉ ውስጥ ፍላጎት ባላቸው ዘንድ ለመስረጽ ጊዜ ወስዷል። ይሁንና በርካታ ኩባንያዎች የንድፍ ለውጦችን በማድረግ ድሮኖች በተሻለ ሁኔታ በውሃ ውስጥ እንዲሰሩ ለማስቻል፣ ዋጋቸውንም ለመቀነስ እየሰሩ ይገኛሉ። ብሉ ሮቦቲክስ የተባለው በሎስ አንጀለስ የሚገኝ ተቋም ተሽከርካሪዎቹን ወደ ትክክለኛው አቅጣጫ የሚመራ መቅዘፊያን የመሰሉ ውሃ የማይዘልቃቸው የድሮን አካላትን ያመርታል። የሙቀት የግፊትና የጥልቀት መቆጣጠሪያዎችንም አክሏል። ሮስተም ጂሃንጊር የብሉ ሮቦቲክ መሥራችና ዋና ስራ አስኪያጅ ነው። ሞተሩን ከውሃ ለመከለል ከመሞከር ይልቅ ለምን ውሃ የማይዘልቀው ሞተር አንሰራም? እሱ ነው በዚህ ቦታ የሚታየው ፈጠራ ነው ያለው። ሮስተም እኒህ የውሃ ውስጥ ድሮኖች ወደ ጥልቁ ባህር አይዘልቁም ሆኖም ግን ለሰዎች አደገኛ በሆኑ ሁኔታዎች ውስጥ እንዲሰሩ እየተደረገ እንደሆነ ፍሬዚ ስታር የተሰኙት የቴክኖሎጂ ውድድር ዳኛና ኦፕን ኦሽን ሮቦቲክስ በተሰኘ ተቋም ውስጥ የቴክኖሎጂ ዘርፍ ዋና ኃላፊ ይናገራሉ። በዙሪያችን የሚከናወን ነገር ምን እንደሆነ የመረዳት አቅም ያለው አሳሽ መሆን ለማናቸውም ወይንም ለብዙሃኑ በእጅጉ ጠቃሚ ነው ያሉት በሰማይ ላይ ከሚበሩት ድሮኖች በተቃራኒ ይሄ ቴክኖሎጂ የውሃ ውስጥ ግንኙነቶችን ችግር መቅረፍ ገና ይጠበቅበታል። ለአሁኑ እኒህ ድሮኖች በረጅም ገመድ የተቀየዱ ናቸው። በምሽቱ ያዝንላችሁ የመጨረሻ ዘገባ ወደ ጎረቤት ሀገር ኬንያ ይወስደናል። አፍሪካ ውስጥ ካሉት የስደተኛ ካምፖች ሁሉ ትልቅ የሆነው የኬንያ ዳዳቤ ስደተኞች ካምፕ ሊስፋፋ እንደሆነ ተሰምተዋል። ቆንጅት ታዬ ዘገባውን ይዛለች። የስድስት ትንንሽ ልጆች እናት የሆነችው ዘምዘም ኦመር አገሯ ያለች የስደተኛ ካምፑ ኑሮ ጥሩ እንደሆነ ትሰማ እንደነበር ትናገራለች። የምትኖረው ሞቃዲሾ አቅራቢያ ነበረ። ከስድስት ወራት በፊት በደረሰ የቦምብ ጥቃት የአስር ዓመት ልጇ ቆሰለ። ከዚያ በኋላ ልጆቿን ይዛ ወደ ዳዳብ ተሰደደች። ስትደርስ የጠበቀችውን እንዳላገኘች ነው የምትናገረው። እስካሁን የምግብ እርዳታ መቀቢያ ካርድ ብቻ ነው የተሰጠን። በስደተኝነት እውቅና ተሰጥቶን አልተመዘገብንም፣ መታወቂያም አልተሰጠንም። እንደ ዘምዘም ሁሉ ወደ መቶ ሺህ የሚሆኑ ሶማሊያውያን ድርቁንና ግጭቱን ሸሽተው ወደ ኬንያ ተሰደዋል። ሆኖም ኬንያ በተጨናነቀው የዳዳብ መጠለያ ካምፕ አዲስ ስደተኞች መመዝገብ እንዲቆም በማዘዟ አዲስ መጪዎቹ ስደተኞች ከካምፑ ውጭ ባሉ በቂ አገልግሎት በሌላቸው ጊዜያዊ መጠለያዎች እንዲሰፍሩ ተደርጓል። ጃን መዋንጊ በዳዳብ የኬር ኢንተርናሽናል የስደተኛ መርሃ ግብር ኃላፊ ናቸው። እንዲህ ሲሉ ያብራራሉ። ስደተኞቹ የሚሰፍሩበት አብዛኛው ቦታ መሰረታዊ አገልግሎት የለውም። ለምሳሌ ያህል የንጽህና አገልግሎት የለም። ውሃ ስለሌለ በቂ የመጸዳጃ ቦታ የለም። ትምህርት ቤትም ሆስፒታልም የለም። ስለዚህ በካምፖ ያለው ሁኔታ አስከፊ ነው። የኬንያ መንግሥት ካምፖቹን በሙሉ እዘጋለሁ እያለ በየጊዜው ሲያስታውቅ እንደነበረ ይታወሳል። አሁን ግን በካምፑ ያለውን መጨናነቅ ቀለል ለማድረግ እንደ አውሮፓውያን አቆጣጠር በ2016 ዓ ም የተዘጉ ሁለት መጠለያዎች እንዲከፈቱ ፈቅዷል። የረዴት ድርጅቶችም እንደሚሉት መጠለያዎቹ ቀደም ብሎም መከፈት የነበረባቸው ናቸው። ጋይ አቮኞ በዳዳብ የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር ተጠሪ ናቸው። wfp is already alerting us that uh, the, the, the, the, their capacities are being overstretched መጠለያ ካምፖቹ ከአቅም በላይ እየተጨናነቁ መሆናቸውን የዓለም የምግብ ፕሮግራምም አስቀድሞ አስታውቆናል። አብዛኞቹ መጠለያዎች እያንዳንዳቸው ወደ አንድ መቶ ሺህ ስደተኛ ይዘዋል። ካምፖቹ መቶ ሺህ ሰው የማስጠለል አቅም የላቸውም። ነገር ግን አሁን ስደተኞቹ እየገቡ ነው። ከየካቲት ወር በኋላ ስደተኛ መቀበል እንደማይቻል የዓለም የምግብ ፕሮግራም ነግሮናል። ዘምዘም ኦመር በሚከፈተው ካምፕ ከልጆቼ ጋር የተሻለ ኑሮ አገኝ ይሆናል ብላ ተስፋ አድርጋለች። በሚከፈተው ካምፕ ደህንነታችን ይጠበቃል፣ ውሃና መጠለያ የመሳሰለው መሰረታዊ አገልግሎት፣ ለልጆችም ትምህርት ቤት ተሟልቶልን እንኖራለን ብዬ ተስፋ አድርጋለሁ። የኬንያ መንግስት እንዳስታወቀው በአዲሶቹ መጠለያ ጣቢያዎች የሚሰፍሩት ተመዝግበው መታወቂያ የያዙ የቆዩ ስደተኞች ብቻ ናቸው። እንደ ዘምዘም ኦመር ያሉት አዲሶቹ ደግሞ የስደተኝነት መታወቂያ እስከሚያገኙ በተስፋ መጠባበቅ ሊኖርባቸው ነው። ብዛት ያላቸው ስደተኞች ከተቀበሉ የአፍሪካ ሀገሮች አንዷ በሆነችው በኬንያ ከግማሽ ሚሊዮን በላይ ስደተኞች ተጠልለዋል። የሚበዙት ሶማሊያውያን እና ደቡብ ሱዳናውያን ናቸው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።